i so saw. በቤንሻንጉል ጉሙዝ ክልል መተከል ዞን በነበረው የጸጥታ መደፍረስ ተፈናቅለው የነበሩ ከ50 ሺህ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ ነው ሲሉ የመተከል ዞን የማዘዣ ጣቢያ ሰብሳቢ ሌተና ጀኔራል አስራት ዴኔሮ ገለጡ። በንጹሐን ዜጎች ላይ ጥቃት ሲፈጽሙ የነበሩ ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ መደረጉንና በዚህም በአካባቢው ሰላም መስፈኑን ተናግረዋል። አስራት የተናገሩትን ይዛ አስቴር ምስጋናው ተከታዩን አድርሳናለች። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመተከል ዞን ኮማንድ ፖስት ሰብሳቢ ሌትናል ጄኔራል አስራት ዴኔሮ ከመተከል ዞን ተፈናቅለው የነበሩ ከ ሀምሳ ሺህ በላይ ነዋሪዎች ወደ ቀድሞ ቀያቸው መመለስ የቻሉት ከተፈናቃዮቹ ጋር በነበረው ውይይት የሁለቱ ክልል አመራሮች እና ፌዴራል መንግስቱ ባደረጉት ስምምነት ታጣቂዎቹ የሰላም አማራጩን ተቀብለው በመግባታቸው እንዲሁም የፀጥታ ኃይሉ በከፈለው መስዋዕትነት ነው ብለዋል። ተነጻጻሪ ሰላም ማለት ማለት ነው። ገበያ አልነበረም ገበያ የተገበያየ ነው። ህዝቡ ገበያ ከጀመረ ቆይቷል። መንገድ እንቅስቃሴዎች አልነበሩ፣ መንገድ እንቅስቃሴዎች አሉ። ሌሎች ኢኮኖሚያዊና ማህበራዊ እንቅስቃሴዎች ቆመው ነበር፣ ትምህርት ቤቶች የመሳሰሉት ስራዎች በተቻለ ደረጃ አስጀምረን ወደ ሀምሳ ሺህ አምስት መቶ ሰላሳ ሶስት የሆነ ይሄ ወደ ከተማ ወደ ቻግኒ የሄደው ብቻ፣ አካባቢው ሰላም የሆነ የተጋቀረበት አካባቢ እንዲሰፍሩ አድርገናል። እዛ በሰፈሩበትም ድጋፍ እንዲደረግ የጸጥታ ዋስትና ምንድኖር አድርገን ነው ወደ እየሰፈሩበት መከላከያ ሰራዊትም ሌሎች ፖሊስ ኃይልም አድርገን አቀናይተን ነው እየሰፈሩ ያሉ ማለት እየተመለሱ ያሉ። በመተክል ዞን ላይ የነበረው የመልካም አስተዳደር ችግር አለ የሚል ፍትሀዊነት የለም፣ እኩልነት የለም፣ እኩል አንታይም፣ ስርአጥነት አለ ወጣቶቹ ጥያቄ ያቀርቡ ነበር። ጥያቄ አልተመለስልንም ብለው ወደ ግጭትና ወደዚህ ወደ ጫካ መግባት ሁኔታ ነው የተፈጠረው። ጥያቄያችንም ይሄ ነው ብለው ዝርዝር አቅርበዋል። ችግሮችን መፍታት ያለብን በመነጋገር ነው። ያልተሟሉ የመልካም አስተዳደር ችግሮችም በሂደት በአጭር ጊዜ የሚፈታው፣ በረጅም ጊዜ እና በመካከለኛ ጊዜ የሚፈታ እንዲፈታ በሚል በሰነድ ስምምነት ላይ የእነሱን ሁኔታ ግዴታቸውንም እንደማስፈጸም እና ከፌዴራል ካለው አካላትም ከክልሉም ከነሱም ራሱ ተወካይ አድርገን ጽህፈት ቤት ተቋቁሞ ስራዎች እየተሰሩ ነው በየ አካባቢያቸው እየሰለጠኑ ነው፣ እየተመለሱ ነው። ከዚህ ቀደም በተለያዩ ጊዜያት በአካባቢው የነበሩ አመራሮች ጥቃት እየፈጸሙ ያሉት የህወሓት ተላላኪዎች ናቸው ይሉ ነበር። እርስዎ ደግሞ የመልካም አስተዳደር ጥያቄ ያላቸው ወጣቶች ናቸው ብለዋል ተብለው ለተጠየቁት ጥያቄ ጄኔራሉ ተከታዩም ብለዋል። ማንነት ላይ ያተኮረ ነው ብሎ ወጥቶ መግለጫ የሰጠ ሁሉ መንግስት ነው ብሎ መግለጽ አስቸጋሪ ነው። አንድ ኮሪደር ላይ ወይም አንድ ጥግ ላይ ሆኖ የሚሰጡ ግለሰብ የመንግስት አመራሮች ሊኖሩ ይችላል። ምንም ከነዛ ሰዎች ያልተለዩ ምናልባትም ወያኔ ከሚያደርገው ቅስቀሳ ሰለባ የሆኑ ሰዎች ሊኖሩ ይችላል። ከዚህም ከታጣቂዎችም እንደዚህ አይነት ሰለባ ያላቸው ሰዎች ሊኖሩ ይችላል። ሌተናል ጄኔራል አስራት ተፈናቅለው የነበሩ ዜጎችን በዘላቂነት መልሶ ለማቋቋም ድንኳኖችንና ለእርሻ ስራ ግብዓት የሚሆኑ ቁሳቁሶችን በማቅረብ በኩል የአማራ ክልል ባለሀብቶች ያሳዩት አጋርነት የሚደነቅ ነው ብለዋል። በአንዳንድ ተፈናቃዮች የአካባቢው ሰላም አስተማማኝ ባለመሆኑ መሄድ አለመፈለጋቸውን ለአሜሪካ ድምጽ በስልክ ተናግረው ነበር። በዚህ ላይ ያለውት አስተያየት ምንድን ነው? ተብለው ለተጠየቁት ጄኔራል አስራት ሲመልሱ ያንን የሚቀፍ የሚለቅሱ ወገኖች እንዳሉ ደርሰን እርምጃ ሁሉ ተወስዷል እኮ። ሄደን እኛ ስናወያይም ውሸት ነው ውሸታችን ነው ብለው ትምህርት የሚናገሩ ነበሩ። እነሱ ደግሞ መጨረሻ ላይ ህቡ አጋለጣቸው። እነዚህ ነጋዴዎች ናቸው፣ ሕዝብና መንግስት የሚልክልንን ቀደብ የሚሸጡ ናቸው። ሽጠውም ሀብታም ሆነዋል። እኛ ስንሄድም እኛ ጋር አይሄዱም። ዋና የገቢ ምንጫቸው ይሄ ሆነዋል ብሎ በጣም ስግብግብ የሆኑ ጥቂት ግለሰቦችን አጋልጦ እኮ ወደ ፍርድ ቤት አቅርበን መከላከያ ሰራዊት አመራሮች ይዞ እንዲሄዱ አድርጎ ከወረዳው አመራር ጋር እዛ ተነጋግረው አካባቢውን ካዩ በኋላ መጥቶ ይሁን የማሳመን ስራ እንዲሰሩ ነው የተደረገው እንጂ ስጋት ዝም ብሎ በሩቅ ሆነ ብዙ ነገር እንኳን ለእናንተ ለእነሱም ሩቅ ሆኖ ከነብሩበት ቦታ ወደ ቻጊት መሄዱ የነበረበት ባለበት አድርገው የሚቆጥሩበት ሁኔታ አይኖርም ማለት አለም። ይህ በእንዲህ እንዳለ ዛሬ በመተከል ዞን ዳንጉር ወረዳ ማንቡክ ቀበሌ ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የእርቀ ሰላም ኮንፈረንስ ተካሂዷል። በዚህ የእርቅ ኮንፈረንስም ጫካ ገብተው የነበሩና የመንግስትን የሰላም አማራጭ ተቀብለው ወደ ተሀድሶ ማዕከል ገብተው ወደ ወረዳቸው የተመለሱ የመጀመሪያ ዙር የታጣቂዎቹ አመራሮች ህዝቡን በድለናል ይቅርታ የሚደረግልን ብለው መጠየቃቸው ተገልጿል። ከታጣቂ ጥያቄዎቹ ወገን መረጃ ለማግኘትና የዛሬውን ስነስርዓት መግለጫዎችን ለማረጋገጥ ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።